ዶክተር መረራ ክሱን የመሰረቱት በሶስት ፍሬ ነገሮች ላይ አትኩሮ ሲሆን ይኸውም የቀረበባቸው ክስና የአስቸኳይ ጊዜ አዋጁ ኢትዮጵያ ከፈረመቻቸው የአፍሪካ ቻርተርና ከሌሎችም ዓለም አቀፍ የሰብአዊ መብት ድንጋጌዎች ጋር የሚጋጭ የኢትዮጵያ ሕገ መንግሥት መስፈርቶችን የሚያሟላ እንዳልሆነ፣ በእስር ከዋሉበት ወቅት ጀምሮ የተፈጸመባቸው ያልተገባ ኢ ሰብአዊ አያያዝ፣ እንዲሁም በኦሮሚያ በአማራና በደቡብ ህዝቦች ክልሎች ተነስተው በነበሩ ህዝባዊ አመጾች የመንግስት ታጣቂዎች በዜጎች ላይ የወሰዱትን አላስፈላጊ የኃይል እርምጃ በገለልተኛ ወገን እንዲጣራ የሚጠይቅ መሆኑን ተመልክቷል። የዶክተር መረራን ውክልና በመውሰድ ክሱን የመሰረተው የኢትዮጵያ የሰብአዊና የዴሞክራሲያዊ መብቶች ማዕከል ኃላፊ ዶክተር አወላሎ ለዶቼ ቬሌ እንደገለጹት የአፍሪካ የሰብአዊ መብት ኮሚሽን ክሱን ለመመስረት ተገቢው ቦታ እንደሆነ አስረድተዋል ከኢትዮጵያ ጋር በተያያዘ ልንሄድ የምንችልባቸው ብዙ መድረኮች አልነበሩም ዩኤን ውስጥ የተወሰኑ አሉ። እነዚህ መድረኮች ግን የአፍሪካ ኮሚሽን ከሚሰጠው አማራጭ ጋር ሲታይ የተሻሉ አይደሉም። ይሄ ፐርቲኩለር ኬዝ ከሚያነሳቸው ፍሬ ነገሮች ጋር በተያያዘ ስናይ የአፍሪካ ኮሚሽን የተሻለ እድል ይሰጣል። የአፍሪካ ኮሚሽንን ኢትዮጵያ በተወሰነ ደረጃ ሲሪስ እንደምትወስድም የምናያቸው አንዳንድ ነገሮች አሉ። ምክንያቱም ሀገሪቷ በአፍሪካን ዩኒየን ውስጥ ፕሮጀክት ማድረግ የምትፈልገው ኢሜጅ አለ። ከዛም አንጻር ሊሆን ይችላል አትሊስት ክሶች በሚቀርቡበት ጊዜ መልስ የመስጠትና ከኮሚሽኑ ጋር ኢንጌጅ የሚያደረግ ፕሬዚደንቶች አሉ። ኮሚሽኑ እነዚህን ጉዳዮች ኦልሞስት ፍርድ ቤቶች ጉዳዮችን በሚያዩበት መልኩ መርምሮ ነው ውሳኔ ላይ የሚደርስ። ክሱን መመስረቱና በቀጣይ የሚገኘው ውሳኔ ሊሰጠው የሚችለውን ጠቀሜታ በተመለከተ የተጠየቁት ዶክተር አወላለው ሲመልሱ ይሄ ኬዝ የሚያደርገው አንዱ ነገር የታሰሩ ሰዎች ጉዳይ ማለት ነው፣ ጉዳያቸው እንዳይረሳ ያደርጋል። ከጊዜ ወደ ጊዜ ክስ ሂደቱ የሆነ ማይልስቶኖች አሉት። እዛ ማይልስቶን ላይ በሚደርስበት ጊዜ እነዚህ ሰዎች ስም ታወስ እድል ይኖራል ማለት ነው። የዲፕሎማሲ ስራ እዚህ ላይ ሆኖ ሰብዓዊ መብት ድርጅቶች መስራት ይችላሉ። የኢትዮጵያ መንግስት ላይ ጫና ማድረግ እንዲቻል እድል ይሰጣል። ስለዚህ ብዙ ሲግኒፊከንስ አለው። ህግ ሂደቱ ያለፈ ማለት ነው። ታሪካዊ፣ በሌላ መልኩ ፖለቲካዊና ዲፕሎማሲያዊ። የኢትዮጵያ የሰብአዊ መብቶች ፕሮጀክት አስተባባሪ ሶሊያና ሽመልስ መሰል ክሶች በአህጉራዊና ዓለም አቀፋዊ መድረኮች መመስረታቸው በኢትዮጵያ የሰብአዊ መብት ጉዳይ ለሚሰሩ ዓለም አቀፍ የቀስቀሳ ስራዎች የጎላ ሚና እንደሚኖራቸው ታሰምርበታለች። የሰብአዊ መብት ሁኔታ ለአለም አቀፍ ተቋማት ማሳየት ይቻላል። እነዚያ ለማሳየት ደግሞ የተለያዩ መንገዶችን እንጠቀማለን። ሰብአዊ መብት ተቋማት በተለይ ማለት ነው። አንደኛው ሚዲያ ሊሆን ይችላል። ሌላኛው ደግሞ እንደዚህ አይነት አለም አቀፍ የሰብአዊ መብት ፕላትፎርሞችን በመጠቀም አገሪቷ ውስጥ ያለው ሰብአዊ መብት ሁኔታ ማሳየት ይቻላል እና ያው ተርመራራ ኬስ እንደ አንድ ማሳያ ሆኖ ለሌሎች አገልግሎት ስላሉ ሰብአዊ መብት ጥሰቶችም መገለጫ ሊሆን ይችላል ብሎ ስለሚታሰብ እና በአለም አቀፍ ደረጃ አዋርነት ስለሚጨምር አንደኛው ጥቅሙ እሱ ነው። ሁለተኛው አለም አቀፍ የሰብአዊ መብት እንቅስቃሴዎች በተለይ አለም አቀፍ አድቮካት የሚሰራበት ቦታ ላይ አገር ቤት ያለው የመንግስት ጭቆናል። በአለም አቀፍ ደረጃም ደግሞ እንዲሁ መንግስት የሚሰራቸው የህዝብ ግንኙነት ስራዎች አሉ። የሰብዊ መብት ጥሰት ትክክል አይደለም የሚባሉት ሪፖርቶች የሚመጡባቸው ተቋማት ራሳቸው የነጮች ተቋማት ናቸው፣ አይዲዮሎጂካል ምክንያት አላቸው የሚለውንም ነገር እሱንም የመንግስትን ክርክር ሀገር ይረዳል። የአፍሪካ የሰብአዊና የህዝቦች መብት ኮሚሽን በአፍሪካ ቻርተር አማካኝነት እንደ ጎርጎሮሳውያን አቆጣጠር በ1987 በአዲስ አበባ የተመሰረተና መቀመጫውን ጋምቢያ መዲና ባንጁል ያደረገ አህጉራዊ ተቋም ነው። ለዶቼቬሌ ሬዲዮ ለተጠናቀረው ዘገባ አክመል ንጋሽ ቶሮንቶ